የአሜሪካ ድምጽ ነው። በ19 በ22 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት ግንቦት 20 2016 ዓ.ም ዝግጅታችን ጀመረ። ኢሰመኮ ለአማራና ለኦሮሚያ ክልል የግጭት ተሳታፊዎች ወደ ሰላም እንዲቀርቡ ጥሪ ያቀረበ፣ በስፋት የተዳሰሱት በአስቸኳይ ጊዜዎች አዋጅ አውድ እንደዚሁም በሁለቱ ክልሎች ማለትም በአማራና በኦሮሚያ ክልሎች ከተራዘሙ ግጭቶቹ ጋር በተያያዘ የተፈጸሙ የሰብአዊ መብት ጥሰቶች በተለያዩ ቡድኖች፣ በመንግስት የጸጥታ ኃይሎች፣ ሌሎች በሁለቱ ክልሎች በሚንቀሳቀሱ የታጣቂ ቡድኖችና ሌሎች እስካሁን ድረስ ማንነታቸው ባልታወቁ ደግሞ እንደዚህ ታጣቂ ቡድኖች እንደዚህ በተለያዩ ቦታዎች ላይ የተፈጸሙ የሰብአዊ ጥሰቶችን በሚመለከት ነው። በዚህ ዙሪያ ዘገባ አለን። በሌላ በኩል ደግሞ የክሮምና ኦፍላ ወረዳ ነዋሪዎች ሰብአዊ መብታችን በትግራይ ታጣቂዎች እየተጣሰ ነው ብለዋል። ይህና ሌሎች የሀገር ውስጥ እንዲሁም ደግሞ የውጭ ሀገር ዓለም አቀፍ ዜናዎችን ነው ወደ እናንተ የምናደርሰው። ሰላም ጤነስጥልን የተከበራችሁ አድማጭ ተመልካቾቻችን፣ እንደምናመሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የምሽቱን መሰናዶ እየመራው ኤደን ገረመው አብሬያችሁ እዘልቃለሁ። ኤልያስ አስማረ ስርጭቱን ከስቱዲዮ ያከናውንልናል። እንዲሁም ደግሞ ጽዮን ግርማ ዋና አዘጋጇናት ከምንለው የአሜሪካ ድምጽ የስቱዲዮ ባለሙያዎች የዲጂታል ባለሙያዎች ጋር በመሆን አብራችሁን ሰዎቹ ዘንድ በአክብሮት እየጋበዝኩ አሁን ለዜናዎቹ ወደ አሉላ ከበደ እመራችኋለሁ። ጤና ይስጥልኝ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሶቹን፦ በዩናይት ስቴትስ ከባድ ዝናብና አውሎ ንፋስ ሀያ ሁለት ሰዎችን ገደለ። ለፍልስጤም የሉዓላዊ አገርነት እውቅና መስጠት ብቸኛው የሰላም መንገድ ነው ሲሉ የስፓኙ ጠቅላይ ሚኒስትር ተናገሩ። የትራምፕ የችሎት ውሎ ዛሬም ቀጥሏል፣ የሚሉት ይገኙበታል። ወደ ዝርዝሩ እንዘልቃለን። በዩናይትድ ስቴትስ ከባድ ዝናብና አውሎ ንፋስ 22 ሰዎችን ገደለ። በማዕከላዊ ዩናይትድ ስቴትስ ባለፈው ቅዳሜና እሁድ የጣለው ከባድ ዝናምና አውሎ ንፋስ በትንሹ 22 ሰዎችን ሲገድል በመቶዎች የሚቆጠሩ ሰዎች ላይም ጉዳት ማድረሱ ታውቋል። ትላንት ሰኞ የተወሰኑ የምስራቃዊ የአገሪቱ ክፍሎችም በተመሳሳይ ከባድ ዝናምና አውሎ ንፋስ ተመተዋል። በማይክል ብራውን እና አሶሲዬትድ ፕሬስ የጠናቀሩትን ዘገባዎች ጨምቆ ደረጀ ደስታ እንደሚከተለው ያቀርበዋል። ትላንት ሰኞ በተከበረው የመታሰቢያ ቀን ዋዜማ ባለፈው ቅዳሜና እሁድ በደረሰ ከባድ አውሎ ንፋስና ዝናብ በማዕከላዊና ደቡባዊ ዩናይትድ ስቴትስ ግዛቶች ቢያንስ 22 ሰዎች ሲሞቱ በመቶዎች የሚቆጠሩት ቆስለዋል። ከባድ ዝናብ የቀላቀለው አውሎ ንፋስ በቴክሳስ፣ አርካንሳስና ኦክላሆማ ያሉ ቤቶችን በማውደሙ ከፍተኛ የኤሌክትሪክ ኃይል መቆራረጥ አስከትሏል። በምስራቅ ዩናይትድ ስቴትስ ከ400 ሺህ በላይ ደንበኞች የመብራት ኃይል አጥተዋል። በኬንታኪው አደጋም 125 ሺህ ሰዎች ኃይል መቆራረጥ አጋጥሟቸዋል። የአርካንሳስ ክፍለ ግዛት አገረ ገዢ ሪፐብሊካኗ ሳራ ሀከቢ ሳንደርስ በሰሜን ምዕራብ የግዛቱ ክፍል በደረሰው አውሎ ንፋስ ስምንት ሰዎችን ከገደለ በኋላ የአስቸኳይ ጊዜ አዋጅ አውጀዋል። ስለ ሁኔታው ሲናገሩም አሁንም ገና ጉዳቱን በመገምገም ደረጃ ላይ ነን። በአደጋው ለደረሰው ጉዳት ትኩረት በመስጠት አፋጣኝ ምላሽ እየሰጠን መቀጠል አለብን። ወደ ማገገሙ ስንመጣ የመልሶ ግንባታው ጥረት ይቀጥላል። ይህ የአጭር ጊዜ ሂደት አይሆንም። የቴክሳስ አገረገዥ ግሬት አቦት አንድ መቶ ሰዎች ሲቆስሉ ሁለት መቶ የመኖሪያ ቤቶችና ህንፃዎች መውደማቸውን ገልጸው ባለፈው እሁድ በግዛቲቱ መቶ ስምንት አውራጃዎች ላይ የአስቸኳይ ጊዜ አዋጅ አውጀዋል። ባለሥልጣናት እንደተናገሩት በኬንታኪ አምስት በኦክላሆማ ሁለት እንዲሁም በቴክሳስ ሰባት ሰዎች ሞተዋል። ፕሬዚደንት ጆ ባይደን ሀዘናቸውን ገልጸው የፌዴራል መንግስት የአጣዳፊ ጉዳዮች ማስተባበሪያ ተቋም ፌማ የጉዳት ግምገማ እያደረገና የፌዴራል ድጋፍን እያስተባበረ ነው ብለዋል። ከባዱ ዝናብና አውሎ ነፋስ እየተዛባ የመጣው የአየር ንብረት ለውጥ አካል መሆኑ ሲነገር፣ ባለፈው ቅዳሜና እሁድ በደቡብ ቴክሳስና ፍሎሪዳ አካባቢዎች የተመዘገበው ሙቀት ለሶስት አሃዝ የቀረበ መሆኑም ተዘግቧል። ለፍልስጤም የሉዓላዊ አገርነት እውቅና መስጠት ብቸኛው የሰላም መንገድ ነው ሲሉ የስፓኙ ጠቅላይ ሚኒስትር ተናገሩ። ስፓኝ፣ ኖርዌይ እና አይርላንድ በዛሬ ዕለት የፍልስጤም ግዛትን እንደ አገር ሉዓላዊ እውቅና በመስጠት እስራኤል አጥብቃ የተቃወመችውን ተመሳሳይ እርምጃ የወሰዱ ሌሎች ከአንድ መቶ አርባ በላይ የሚሆኑ አገራት ተቀላቅለዋል። የፍልስጤም አስተዳደርን ወሰደ ላሏቸው ማሻሻያዎች ያሞገሱትና በአንጻሩ ገንቢ ለሆኑ እርምጃዎች አንዳችም ፍላጎት አላሳየም ያሉትን የእስራኤልን መንግስት የወቀሱት የኖርዌዩ የውጭ ጉዳይ ሚኒስትር ኤስፐን ባርት አይድ በበኩላቸው የሁለቱ ሀገራት መፍትሄ በመባል የሚታወቀውን እቅድ ለማሳካት እንዲሰራ ለዓለም አቀፉ ማህበረሰብ ጥሪ አቅርበዋል። እቅዱ እስራኤልና ፍልስጤም እንደ አገር ጎን ለጎን በሰላም መኖር የሚችሉበት ሁኔታ እንዲፈጠር የሚጠይቅ ነው። የስፓኙ ጠቅላይ ሚኒስትር ፔድሮ ሳንቼዝ በበኩላቸው በዛሬው ዕለት በሰጡት አስተያየት ለፍልስጤም እንደ አገር እውቅና የመስጠቱ እርምጃ በእስራኤላውያንና ፍልስጤማውያን መካከል የሰላም ማስፈን ጥረት እንዲሳካ የታለመ ነው ብለዋል። እስራኤልና ፍልስጤም እንደ አገር የሕዝቦቻቸውን ደህንነት ተጠብቆ በሰላም የሚኖርበት ሁኔታ ይፈጠር ዘንድ ብቸኛው መፍትሄ ነው ብለን ሁላችንም የምንቀበለው መንገድ ነው ሲሉም ሳንቼዝ አክለዋል። አያይዘውም ለፍልስጤም እንደ ሀገር እውቅና ለመስጠት የወሰዱትን ውሳኔ የሁለቱን አገራት መፍትሄ በመባል የሚታወቀውን የሚቃወመውን አሸባሪ ድርጅት ሐማስን ሙሉ በሙሉ ውድቅ የምናደርግ መሆናችንን የሚያሳይ ነው ብለዋል ስፓኝ ኖርዌይ እና አይርላንድ ለፍልስጤ ማስተያ አስተዳደር ለሉዓላዊ አገርነት እውቅና ለመስጠት ያላቸውን ፍላጎት ባለፈው ሳምንት ነው ለመጀመሪያ ጊዜ ይፋ ያደረጉት ይህንንም ተከትሎ አገሮቹ የወሰዱትን እርምጃ ለሐማስ የቀረበ ስጦታ ያለችው እስራኤል አምባሳደሮቿን ከሶስቱም አገራት በመጥራት ተቃውሞዋን ገልጣለች በተያያዘ ዜና የእስራኤሉ የውጭ ጉዳይ ሚኒስትር እስራኤል ካትስ ዛሬ ሲናገሩ በአይሁዳውያን ላይ የዘር ማጥፋትና የጦር ወንጀሎችን በማነሳሳት ከመተባበር የሚቆጠር ነው ሲሉ የስፓኝን መንግስት ወንጅለዋል። በሌላ በኩል ከፍተኛ ተሰሚነት ያላቸው ምዕራባውያን ሀያላን መንግስታትና ከአንድ ሶስተኛ በላይ የሚሆኑት የተባበሩት መንግስታት ድርጅት አባል ሀገሮች አሁንም ለፍልስጤም አስተዳደር ሉዓላዊ ሀገርነት እውቅና አይሰጡም። ይህ በእንዲህ እንዳለ ሐማስ የሚቆጣጠረው የጋዛው ጤና ጥበቃ ሚኒስቴር እንደዘገበው ወራት ባስቆጠረው የእስራኤልና የሐማስ ጦርነት እስካሁን ከ36 ሺህ በላይ ፍልስጤማውያን በእስራኤል ጥቃት ተገድለዋል። የትራምፕ የችሎት ውሎ። የዩናይትድ ስቴትሱ ፕሬዚዳንት ለወሲባዊ ፊልም ተዋናይ ከተከፈለ የአፍ ማዘጊያ ገንዘብ ጋር ተያይዘው በቀድሞ ፕሬዚዳንት ዶናልድ ትራምፕ ላይ የተከፈተው የክስ ሂደት ዛሬም ቀጥሏል። በዛሬው የችሎቱ ውሎ የትራምፕ ጠበቃ የችሎቱ ደንበኛቸው እንደ አውሮፓውያን የዘመን አቆጣጠር በ2016 ለዋይት ሃውስ ባበቃቸው ምርጫ ላይ ህጋዊ ባልሆነ መንገድ ተጽዕኖ ለማሳደር ሞክረዋል በሚል ከቀረቡባቸው ከ34ቱም ክሶች ነጻ ሊባሉ እንደሚገባ በችሎቱ ለተሰየሙት 12 ከህዝብ የተመረጡ ዳኞች ተናግረዋል። የቀድሞ ፕሬዚዳንት ጠበቃ ቶድ ብላንች ትራምፕ የተከፈተባቸውን አንዱንም ወንጀል አልፈጸሙም፣ አቃቤ ህጉም ማስረጃ ላይ ያቀርቦ አልቻሉም ብለዋል። አስከትለውም በአቃቤ ህግ ዋና ምስክር ማይክል ኮህን ላይ በማነጣጠር የሰጡት የምስክርነት ቃል የሐሰት ነው ሲሉ ተከራክረዋል። ትራምፕ የቀረቡባቸው ክሶች በተደጋጋሚ ማስተባበላቸውን ጠበቃቸው ጨምረው ገልጠዋል። ነገ ጠዋት የኒውዮርክ ጠቅላይ ፍርድ ቤት ዳኛ ሁዋን መርሻን ከህዝብ ለተውጣጡት ዳኞች የህግ መመሪያ ከሰጡ በኋላ ክሱ በዝግ ችሎት እንዲመክሩበት ያስረክቧቸዋል ተብሎ ይጠበቃል። በዩናይት ስቴትስ ህግ መሰረት ከህዝብ የተውጣጡ ዳኞች ከሰባ ሰባት አመቱ የቀድሞ ፕሬዚዳንት ላይ የጥፋተኝነትም ሆነ ከወንጀል ነጻ ውሳኔያቸውን በሙሉ ድምፅ መስጠት ይጠበቅባቸዋል። ካልሆነ፣ አቃቤ ህግ ክሱን እንደገና መክፈት ወይም አለመክፈት ይወስናል። በፓፑዋ ኒው ጊኒ ለደረሰው የመሬት መንሸራተት ከፍተኛ ውድመት የእርዳታ ጥረቱ ጨምሯል። ከሁለት ሺ በላይ ሰዎች በቁማቸው የተቀበሩበትን በፓፑዋ ኒው ጊኒ የደረሰውን ይህን እጅግ የከፋ የመሬት መንሸራተት አደጋ ተከትሎ የአስቸኳይ ጊዜ እርዳታ ጥረቱን ማጠናቀሩን የዓለም ሕፃናት ድርጅት ዩኒሴፍ አስታውቋል። እጅግ አደገኛ የመሬት አቀማመጥና እርዳታ በፍጥነት ለማጓጓዝ አዳጋች የሆነው ሁኔታ ተደማምረው ካሁን በኋላ በህይወት የሚተርፉ ሰዎች የማግኘት እድሉ አናሳ አድርጎታል ተብለዋል። የዩኒሴፏ ተወካይ አንጀላ ከርኒ ሲያስረዱም አስከፊው አደጋ የተረፉ ሰዎችን ለመርዳት ከፓፓው ኒው ጊኒ ባለስልጣናትና ከማህበረሰብ ተቋማት ጋር በቅርበት እየሰራ ነው ብለዋል። ኬርኒ ያክለውም የአደጋው ሰለባ ከሆኑት መካከል ከአርባ በመቶ በላይ የሚሆኑት ወላጆቻቸውና መኖሪያቸውን ያጡ እንዲሁም የሚኖሩበት ሁኔታ ከመሰረቱ በመፋለሱ ለብርቱ የአእምሮ መናወጥ የተጋለጡ ዕድሜያቸው ከአስራ ስድስት ዓመት በታቸው የሆኑ ህጻናት መሆናቸው ግልጽ ሆኗል ሲሉ የአደጋውን ክፋት አስረድተዋል። በመጨረሻም ከጃፓኑ የኒውክለር ማመንጫ የወዳደቁ የኒውክለር ፍርስራሾችና ቅልጥላጮችን አፍሶ የሚያስወግድ ሮቦት ሊሰማራ መሆኑ ተገለጠ። የጃፓኑ የፉኩሺማ ዳይቺ የኒውክለር ኃይል ማመንጫ ውድመት ከደረሰበት እንደ አውሮፓውያን የዘመን አቆጣጠር ከ2011 ወዲህ ለመጀመሪያ ጊዜ ጉዳት ከደረሰባቸው ከሶስቱ የኒውክለር ኃይል መቀመሚያዎች የተበተኑ ፍርስራሾችንና የኒውክለር ቅልጥላጮችን በርቁ በሚቆጣጠር ሮቦት አማካኝነት ሊያስወግድ ያቀደበትን መንገድ የድርጅቱ አስተዳደር ዛሬ አሳይቷል። አጉልቶ የሚያሳይና የሚመዘዙ ቱቦ መሰል መሳሪያዎች ያሉት ሮበርት በማሰማራት ከፉኩሺማ ዳይቺ ቁጥር ሁለት የኒውክለር ኃይል ማምንጫ አቅራቢያ ወደ አድቆ የሚገኘውን የኒውክለር ፍርስራሽ ለማውጣት ለፊታችን ጥቅምት እቅድ መያዙ ነው የቶኪዮ የኤሌክትሪክ ኃይል ኩባንያ ይፋ ያደረገው። ስራው ሊጠናቀቅ ከታቀደለት ጊዜ ከሁለት ዓመታት በላይ መዘግየቱም ተዘግቧል። የኒውክሌር ቅጥላጩን የማስወገዱ ስራ እንደ አውሮፓውያን የዘመን አቆጣጠር በ2021 መገባደጃ ይጀምራል ተብሎ ቢታቀድም በሬክታር ስሌት 9 ነጥብ ከተለካውና በ2011 አካባቢውን ከመታው ርዕደ መሬት እንዲሁም ካስከተለው ሱናሚ ለማገገም የተሰራው ስራ ዛቢያ መዘግየቱ ተጠቁሟል። ሮቦቱ ከተሰራበት ከምዕራብ ጃፓኗ ኮቤ በሚገኘው የሚትሱቢሺ የከባድ ኢንዱስትሪዎች የመርከብ መገጣጠሚያ ጣቢያ በተካሄደው በዚህ የሙከራ ማሳያ ሂደት ሁለት እጅ መሰል ማንሻዎች የተገጠሙልን ሮቦት በዝግታ ወርዶ ጥቃቅን ፍርስራሾችን ሲያነሳ አሳይተዋል። ቴፕኮ በያዝ ነው የአውሮፓውያኑ 2024 መጀመሪያ ላይ ሮቦቶች ሊደርሱባቸው ካልቻሉት የፉኩሺማ ቁጥር አንድ የኒውክሌር ማመንጫ ከሚገኘው የኒውክሌር ፍርስራሽ ወደ ሌላ ስፍራ እንዳይሰራጭ ከተቀመጠበት መርከብ አቅራቢያ ያለውን ምስል እንዲቀርጹ አራት አነስተኛ ሰው አልባ አካላትን ማሰማራቱም ተዘግበዋል። ክብራትና ክቡራን አድማጭ ተመልካቾቻችን ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት። ከዓለም ዙሪያ የተሰባሰቡትን ዜናዎች ያደረሰን አሉላ ከበደ ነበር። እናመሰግናለን። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የማክሰኞ ምሽት ግንቦታ 2016 ዓ.ም ምት መሰናዷችን ነው። ዝግጅቱን በመምራት አብሬያችሁ የሚቆየው ኤደን ገረመነኝ፣ ዋና አዘጋጇ ጽዮን ግርማ፣ ኤልያስ አስማረ ስርጭቱን ከስቱዲዮ የሚያቀናብርልን ባለሙያ ነው። እንዲሁም ደግሞ አበባየሁ ገበያው የዌብ ና ማህበራዊ ድረገጽ ፕሮዲሰራችን፣ ሲሳይ አሸናፊና ግርማ ደገፋ ደግሞ የምስልና ድምጽ ቅንብሩን የሚሰሩልን ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። አሁን ለምሽት ወደያዝነው ነው አብይ ርዕስ እንሻገር። የኢትዮጵያ ሰብዓዊ መብቶች ኮሚሽን ባለፉት ስድስት ወራት አንድ መቶ ስልሳ አንድ ሲቪሎች መገደላቸውን ይፋ ያደረገ ሲሆን በተጨማሪም ለአማራና ለኦሮሚያ ክልሎች የግጭት ተሳታፊዎች የተኩስ አቁም ጥሪ አቅርቧል። በአማራና በኦሮሚያ ክልሎች ከተራዘሙ የትጥቅ ግጭቶች ጋር በተያያዘ ና ከግጭት አውድ ውጭም በርካታ ሲቪሎች መገደላቸውን የገለጸው የኢትዮጵያ ሰብአዊ መብቶች ኮሚሽን የግጭት ተሳታፊ የሆኑ ሁሉም አካላት ያለምንም ቅድመ ሁኔታ ተኩስ አቁም በማድረግ ሰላማዊ መፍትሄን ለማፈላለግ በቁርጠኝነት እንዲሰሩ ጥሪ አቅርቧል። አስማማየ ነው፣ ዝርዝር ዘገባ አለው። የኢትዮጵያ ሰብአዊ መብቶች ኮሚሽን ዛሬ ማክሰኞ ባወጣው ሪፖርት ባለፉት ስድስት ወራት ውስጥ ብቻ ቢያንስ 161 ሲቪሎች በመንግስት የጸጥታ ኃይሎች በኦሮሞ ነጻነት ሰራዊት በአማራ ታጣቂዎች እንዲሁም ማነታቸው ያልታወቀ ባላቸው ታጣቂዎች መገደላቸውን አመልክቷል። የኮሚሽኑ የሰብአዊ መብቶች ክትትልና ምርመራ ስራ ክፍል ከፍተኛ ዳይሬክተር ዶክተር ሚዛኔ አባተ ሪፖርቱ ያካተተውን የጊዜ ሰሌዳና ቦታ በተመለከተ ለአሜሪካ ድምፅ ማብራሪያ ሰጥተውናል። በዋነኛነት የሪፖርት የሸፈነው በቅርብ ጊዜ በተለይም በየካቲት፣ መጋቢት፣ ሚያዝያ፣ ግንቦትን ከፊል የሆኑ የሰብአዊ መብት ጉዳዮችን የሚመለከት ቢሆንም ከዛ በፊትም የተጣሱ የሰብአዊ ጉዳዮችን በሚመለከት። ምርመራቸው የዘገዩ ክትትላቸው ደግሞ በተለያዩ በመረጃ ምክንያት የዘገዩ ጉዳዮች እንደዚህ ተጠናቀው በዚህ ጊዜ ውስጥ የተተካተቱ እንዳሉ እንደዚሁ መናገር ፈልጌ ነው። በስፋት የተዳሰሱት በአስቸኳይ ጊዜ አዋጅ አውድ፣ እንደዚሁም በሁለቱ ክልሎች ማለትም በአማራና በኦሮሚያ ክልሎች ተተራዘሙ የትክክል ጋር በተያያዘ የተፈጸሙ የሰብአዊ መብት ቅሰቶች በተለያዩ ቡድኖች በመንግስት የጸጥታ ኃይሎች፣ ሌሎች በሁለቱ ክልሎች በሚንቀሳቀሱ የታጣቂ ቡድኖች እና ሌሎች እስካሁን ድረስ ማንነታቸው ባልታወቁ ደግሞ እንደዚሁ ታጣቂ ቡድኖች እንደዚሁ በተለያዩ ቦታዎች ላይ የተፈጸሙ የሰብአዊ መጥሰቶችን በሚመለከት ነው። ጭታ ወደ ውጭ ደግሞ በተለያዩ ክልሎች ለምሳሌ በአፋር፣ በሶማሌ፣ በሲዳማ፣ በደቡብ ኢትዮጵያ፣ በማዕከላዊ ኢትዮጵያ እና እንዲሁ በአዲስ አበባ ከተማ መስተዳደር ደግሞ በተለያዩ አውዲዎች ውስጥ እንደዚሁ አሳሳቢ የሆኑ የሰብአዊ መብት ጉዳዮችን ለማንሳት ሙከራ አድርገናል። ካለፈው ታህሳስ ወር አጋማሽ አንስቶ በኢትዮጵያ ልዩ ልዩ አካባቢዎች እንደተፈጸሙ ከዘረዘራቸው ከህግ ውጭ ግድያና የሲቪል ሰዎች ሞት ህይወታቸው ካለፉት ውስጥ ሰላሳ ስድስት ሰዎች በመንግስት የጸጥታ ኃይሎች፣ ስልሳ ስምንት ሰዎች በኦሮሞ ነጻነት ሰራዊት ታጣቂዎች፣ ሀያ አምስት ሰዎች በአማራ የፋኖ ታጣቂዎች እንዲሁም ሰላሳ ሁለት ሰዎች ማንነታቸው ያልታወቁ ባላቸው ኃይሎች በአጠቃላይ 161 ሰዎች መገደላቸውን ሪፖርቱ ያትታል። ግድያዎቹ የመንግሥት የጸጥታ ኃይሎችን ጨምሮ በተለይም በአማራ ክልልና ኦሮሚያ በሚንቀሳቀሱ ታጣቂዎች መፈጸማቸውን ዶክተር ሚዛኔ ለአሜሪካ ድምፅ ተናግረዋል። በሁለቱ ክልሎች በተለይም ማለት ነው በተለያዩ ሁኔታዎች ላይ ለምሳሌ በድሮን ጥቃት የሚፈጸሙ ግድያዎች እንዳሉ አመልክተናል። ከዛ በተጨማሪ ደግሞ በሁለቱ ክልል በሚንቀሳቀሱ ታጣቂ ኃይሎች በተለይም በኦሮሚያ ክልል ውስጥ የኦሮሞ ነጻነት ሰራዊት በተለምዶ ኦነግ ሸኔ የምንለው በአማራ ክልል ደግሞ እንደዚሁ የሚንቀሳቀሱ ታጣቂዎች በተለምዶ ፋኖ የምንላቸው በእነዚህ አካላት እንግዲህ አንዱኛውን ወገን ትደግፋላቸው ያም አዳዲስ ነገሮች ደግሞ ደቨሎፕ እያደረጉ ያሉት የመንግስት አካላት ወይም ደግሞ የመንግስት የተጣቃቃም ኃይሎች ዘመድ ናችሁ በሚል ምክንያት እና በተለያዩ ምክንያቶች እንደዚሁ ከሕግ ውጭ ግድያዎች እንደተፈጸሙ ለማየት እና ለመረዳት ሞክረናል ማለት ነው። ከዚህ ጋር በተያያዙ እንግዲህ ብይያው ሲኖሩ ደግሞ በርከት ያሉ የአካል ጉዳቶች በተለያዩ ቦታዎች ላይ እንዲሁ እንደተከሰቱ አይተናል። የንብረት ውድመት እንግዲህ ቃጠሎዎች ይኖራሉ፣ ዝርፊያዎች ይኖራሉ በተለያዩ አካባቢዎች ላይ። እነዚህ ደግሞ በጣም ተስፋፍተው የቀጠሉ አሳሳቢ ጉዳዮች ናቸው። ዝርዝር ጉዳዮችን በሚመለከትን እንግዲህ ስየት ቦታ በማን ላይ ደረሰ፣ ለዚህ ጉዳይ ላይ ጉዳዩን ፈጻሚ ናቸው ተብለው የተለዩ ሀይሎች እነማን ናቸው የሚለው ዝርዝር ጉዳዮች ስላሉ እዚያ ሪፖርቱ ላይ ማየት ይቻላል። በግጭት አውድ ውስጥና ከግጭት አውድ ውጭ ከሚፈጸሙ የሰብአዊ መብቶች ጥሰቶች መካከል የአካል ጉዳት፣ የንብረት ውድመትና ዘረፋ፣ የዘፈቀደ የጅምላና የተራዘመ ስርዓትና የተፋጠነ ፍትህ ጦት፣ አስገድዶ መሰወር፣ እገታና የአገር ውስጥ መፈናቀል እጅግ አሳሳቢ ሆኖ መቀጠላቸውን ሪፖርቱ አመልክቷል። የዘፈቀደ ህገ ወጥ የጅምላና የተራዘመ መስራትና የተፋጠነ ፍትህ ጦትን በተመለከተ ከአስቸኳይ ጊዜ አዋጁ ጋር በተያያዘ በአዋሽ አርባ በቁጥጥር ስር የዋሉ ሰዎችን ሰብአዊ መብቶችን አያያዝ በሚመለከት ታሳሪዎች ከቤተሰቦቻቸው ጋር በስልክ እንዲገናኙ ማድረግን ጨምሮ መሻሻሎች ቢኖሩም አሁንም ግን በአስቸጋሪ ሁኔታዎች ውስጥ እንደሚገኙ ሪፖርቱ ገልጿል። በሪፖርቱ በሌሎች የአገሪቱ ክፍሎች ከአስቸኳይ ጊዜዎች ጋር በተያያዘ አሁንም በርካቶች ለተራዘመና የዘፈቀደ ስርዓት መዳረጋቸውን ተገልጿል። ዶክተር ሚዛኔ አባተ በድጋሜ እገታ የመለከተው በተለይም በመንግስት አካላት ያልሆኑ ወገኖች ሰዎችን ነጻነታቸውን በመንፈግ የተለያየ ቦታ በመውሰድ የሚያግቱበትና በተለይም ከገንዘብ ጋር የሚያያዝ ነው። በአብዛኛው ያየናቸው ጉዳዮች እንግዲህ ሰዎች ከተያዙ ቦታ ገንዘብ የሚጠየቁበት አንዳንድ ጊዜ ደግሞ ገንዘቡን መክፈል ሳይችሉ ከከፈሉም በኋላ ደግሞ ለመንግስት ጸጥታ አካላት ጉዳዩን ያደርሳሉ በሚል ፍርሃት እየተገደሉ ያሉበት ሁኔታ እንዳለ እንደዚህ በዝሳት ለማመላከት ሞክረናል ማለት ነው። አስገድዶ መሰወር የሚለው ግን በመንግስት የጸጥታ ኃይሎች ሰዎች በመንግስት የጸጥታ ኃይሎች ይወሰዳሉ። እኛ በለየናቸው ጉዳዮች ላይ የት እንደታሰሩ በሁኔታዎች ሁኔታ እንደታሰሩ እንዲሁም ቤተሰብ እና ሌሎች መጎብኘት የሚፈልጉ አካል ማየት የማይችሉበት ቦታ የሰዎቹ የሕግ ሁኔታ ወይም ደግሞ ፍርድ ቤት ስለመቅረባቸው የማይታወቅበት ሁኔታ ያሉ አስገድዶ የተሰወሩ በርካታ ሰዎች እንዳሉ ከእነዚያም ደግሞ የተወሰኑት ተለቀው ለእኛም ምስክር እየሰጡ እንዳሉ እናቃለን። በቆየታቸው ወቅ ባልተመቻቸ ሁኔታ መሰረታዊ አቅርቦት በሌለበት ሁኔታ እንደዚሁም እንግልትና የሰብአዊ አያያዞችም የተፈጸመባቸው መሆኑን ለመረዳት ችለናል። የኢትዮጵያ ሰብአዊ መብት ኮሚሽን ባወጣው ሪፖርት የሀገር ውስጥ መፈናቀል አሁን መቀጠሉን ገልጿል። የትግራይ ታጣቂ ቡድኖች ሲል የገለጻቸው አካላት አላማጣን ጨምሮ በአካባቢ ወረዳዎች መንቀሳቀሳቸውን ተከትሎ ከሚያዝያ ሰባት ቀን ሁለት ሺ አስራ ስድስት ዓ.ም ጀምሮ በርካታ ቁጥር ያላቸው ነዋሪዎች በደህንነት ስጋት ሳቢያ ከመኖሪያቸው እንደተፈናቀሉ አስታውቋል። ቁጥራቸውም አርባ ሰባት ሺህ እንደሚደርስ ኮሚሽኑ በሪፖርቱ አመላክቷል። ዶክተር ሚዛኔ አባት ሪፖርቱን ተከትሎም ኮሚሽኑ ባወጣው ምክረ ሀሳብ ላይ ተከታዩ ማብራሪያ ሰጥተውናል። በተለይም በመንግስት በኩል ደግሞ ሰብአዊ መብቶችን በማስከበር ረገድ ዋነኛ ኃላፊነት ያለበት ተቋም በመሆኑ ሰብአዊ መብት ጥሰት ላይ የተሳተፉ ማናቸውም በታጣቂ ቡድኖች ቢሆን በመንግስት የፀጥታ አካላት በኩል ያሉ ተጠያቂነትን የማረጋገጥ ስራ ዓለም አቀፍ እና ሀገር አቀፍ ስታንዳርዶች ያሟላ የወንጀል ምርመራና የክስ ሂደት እንዲጀመር አመልክተናል። ጉዳት በደረሰባቸው ህብረተሰብ ክፍሎች ደግሞ እንዲካሱና መልሰው የሚቋቋሙበት ሁኔታ እንዲመቻች። እነዚህ ነገሮች አዲስ አይደሉም። በፊትም ምክረ ሀሳቦቻችን የጠቀስናቸው አሁንም ደግሞ እንዲሁ ደግመን እንዲካተቱ ያደረግናቸው ነገሮች ነው። ከእስር ጋር በተመለከተ እንግዲህ አንድ ሰው በቁጥጥር ስር ሊውል የሚችለው ወንጀል ስለመፈጸሙ ምክንያታዊ ጥርጣሬ ሲኖር ነው። ይህ ሁኔታ ባልተሟላበት ሁኔታ ታማኒ ክስ አይቀርብባቸው የተያዙ ሰዎች በእገታ ሁኔታ ውስጥ እንደዚህ የቆዩ ሰዎች ያለምንም ቅድመ ሁኔታ እንዲፈቱ ጥሪ አቅርበናል። የሀገር ውስጥ ተፈናቃዮችን በሚመለከት እንግዲህ ዋናው ነገር በቂ የሆነ የሰብአዊ ድጋፍ እንዲቀርብ ያመላክትንበት ምክር ሀሳብ አለ። ወደ ቀያቸው የሚመለስበት ሁኔታ እንዲመቻች፣ እንዲሁም ለመፈናቀል ምክንያት የሆነው የጸጥታ የሰላም መደፍረስ ሁኔታ ደግሞ እንዲስተካከል አስፈላጊ የሆነው እርምጃ እንዲወሰድ የሚል በርካታ ምክር ሀሳቦችን ነው ሊያካተት ነው። የኢትዮጵያ ሰብአዊ መብት ኮሚሽን ባወጣው ሪፖርት ላይ የመንግስት ምላሽ ለማካተት የኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ የእጅ ስልክ ላይ የደወል ቢሆንም ባለማንሳታቸው ማካተት አልቻልንም። በሌላ በኩል በዚህ ሪፖርት ላይ የተጠቀሰው የኦሮሞ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ ኦዳ ተርቪ ለቪዮ በሰጡት ምላሽ በኦሮሚያ ክልል ውስጥ የተፈጸሙት ወንጀሎችና የመብት ጥሰቶች በታጣቂዎች ላይ የተሳበበና ሚዛናዊነት የጎደለ ነው በማለት አልተቀበሉትም። ተፈጽሟል የተባሉ ወንጀሎችም በገለልተኛ አካል እንዲጣሩ ጠይቀዋል። በሪፖርቱ ውስጥ የጠቀሱት በአማራ ክልል ከሚንቀሳቀሱ የፋኖ ታጣቂዎች ምላሽ ለማግኘት ያደረግነው ሙከራም አልተሳካም። ሆኖም ከዚህ ቀደም በሲቪሎች ላይ ጉዳት ያደርሳሉ በሚል የሚቀረብባቸው ውንጀላዎች ማጣጣላቸው ይታወሳል። የግጭት ተሳታፊዎች በሚቆጣጠሯቸው አካባቢዎች ሰብዓዊ መብቶችን አክብረው እንዲንቀሳቀሱ በሲቪል ሰዎች ሕይወት አካልና ንብረት ላይ ጥቃት ከማድረስ እንዲቆጠቡም ኮሚሽኑ አሳስቧል። የአማራና የኦሮሚያ ክልሎችን ጨምሮ ሁሉንም የትጥቅ ግጭቶች በውይይት በመፍታት ዘላቂ ሰላምና የሰብዓዊ መብቶች መከበር ማረጋገጥ እንደሚገባ ማስገንዝቧል። የአማራና ኦሮሚያ ክልሎችን ጨምሮ ሁሉንም የትጥቅ ግጭቶች በውይይት በመፍታት ዘላቂ ሰላምና የሰብዓዊ መብቶች መከበር ማረጋገጥ እንደሚገባ ማስገንዝቧል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ። የምትከታተሉት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን መሰናዶችን ነው። የምሽቱን አብይ ርዕስ እዚህ ላይ አጠናቀናል። የትንታኔው መጽሔት ይቀጥላል። የኮረምና ኦፍላ ወረዳ ነዋሪዎች ሰብአዊ መብታችን በትግራይ ታጣቂዎች እየተጣሰ ነው አሉ። የትግራይ ታጣቂዎች በቅርቡ በያዟቸው የኮረም ከተማና የኦፍላ ወረዳ የሰብአዊ መብቶች ጥሰት እየፈጸሙ እንደሆነ የከሰሱ የአካባቢ ነዋሪዎቹ ጥሰቱ ደብዛን እስከ ማጥፋትና ድብደባ ማድረስንም እንደሚደርስ ተናግረዋል። የኮረም ከተማ አስተዳደርም በነዋሪዎቹ የቀረበው ክስ ትክክለኛ ነው ሲል አረጋግጧል። የከተማው ከንቲባ ብርሃኑ ኃይሉ ባለፉት ጥቂት ቀናት ውስጥ አራት ሰዎች ታፍነው የደረሱበት አለመታወቁንና ሌሎች ከሰባት የማያንሱ ደግሞ በተፈጸመባቸው ድብደባ መጎዳታቸውን አስረድተዋል። የደቡብ ትግራይ ዞን ዋና አስተዳዳሪ ሀፍቱ ኪሮስ ግን ክሱ ከእውነት የራቀና መሰረተ ቢስ ነው ሲሉ አጣጥለውታል። በአንጻሩ ሰብአዊ መብቶች የሰብአዊ መብት ጥሰቶች እንዳይፈጸሙ የትግራይ ታጣቂዎች ከሚመለከታቸው የፌዴራል አካላት ጋር በመተባበር እየሰሩ መሆናቸውንም ዋና አስተዳዳሪው አስታውቀዋል። ይህ በእንዲህ እንዳለ የአማራ ብሔራዊ ንቅናቄ አብን ፓርቲ በወቅታዊ ጉዳይ ላይ ባወጣው መግለጫ የራያ ወረዳዎችንና የአላማጣ ከተማ አካባቢዎችን በወረራ ተቆጣጥረዋል ያላቸውን የህወሀት ታጣቂዎች በግድያ ማፈናቀልና በዘረፋ ድርጊቶች ወንጅሏል። መስፍን አራጌ ዘገባለሁ። የማንነትና ራስን በራስ የማስተዳደር ጥያቄ ከሚነሳባቸው በፌዴራሉ መንግስትም ሆነ በፕሪቶሪያው የሰላም ስምምነት አከራካሪ በሚል ከሚጠቀሱት አካባቢዎች መካከል ኮረም ከተማና ኦፍላ ወረዳ ከሰሜን ኢትዮጵያ ጦርነት በኋላ ዳግም በተቆጣጠሩት የትግራይ ታጣቂዎች አለመረጋጋትና የሰብአዊ መብቶች ጥሰት እየደረሰባቸው እንደሚገኝ ነዋሪዎች ለአሜሪካ ድምጽ ገልጸዋል። አካባቢዎቹ ከትግራይ ክልል ተቀስቅሶ ወደ ሰሜን ኢትዮጵያ አማራና አፋር ክልል የተስፋፋው ጦርነት ከመቀስቀሱ አስቀድሞ በትግራይ ክልል አስተዳደር ስር የነበሩ ሲሆን ከጦርነቱ በኋላ ደግሞ በአማራ ክልል አስተዳደር ስር ሲተዳደር የቆየ ነው። ስሜ አየር ላይ ቢውል በራሴም ሆነ በቤተሰቤ ላይ የደህንነት ስጋት ይፈጥራል ያሉ አንድ የኮረም ከተማ ነዋሪ ከትግራይ መጡ ያሏቸው ታጣቂዎች መግባታቸውን ተከትሎ ሰብአዊ ሲሉ የዘረዘሯቸው ጉዳቶች እየደረሱ መሆኑን ተናግረዋል። በቃ ተበርከኩ እጃችሁ ወደ ላይ ተፈተሻላችሁ ምናምን የምል ነው። ምን አለ የሚያስፈትሸን ከፈለጋችሁ መታወቂያ ማየት ነው። አይበዛ ደግሞ ምን የሚያስፈትሸን የሚያስበረከክ ምን ያለን ነው። በቃ ካልተበረከካችሁ፣ ካልተፈተሻችሁ ያው መታላችሁ ከዚህ በኋላ የሚል ሀሳብ ነው። እነሱም እንግዲህ መሰሪያ ያለው ነው የሚያሸንፈው። ያው በመሰሪያ ጎደዋ ጎዷቸው የደረሰባቸው ጉዳት ነው። እግሩ ነው፣ የኔ እግሩ በስራት መጥቷል። በተፈጠረው የጸጥታ ችግር ምክንያት ከኮረም ከተማ ተፈናቅለው በቆቦ ከተማ በሰዎች ቤት ተጠልለው እንደሚገኙ ገልጸው በተመሳሳይ የደህንነት ስጋት ምክንያት ስማቸው እንዳይገለጽ የጠየቁ አስተያየት ሰጪም ጥለዋቸው የመጡት ቤተሰቦቻቸው ደህንነት እንደሚያሳስባቸው ገልጸዋል። እስካሁን ድረስ በጠቅላላ ወደ አስራ ሶስት ሰዎች ናቸው ታስሮ የተወሰዱ፣ በተጨባጭ ስማቸው የሚታወቅ ከእነዚህ ውስጥ አሁን ድብደባ አለ፣ ጥፍር ተነቀለ አለ። የሃይማኖት አባቶች እንደዛ ተወስደዋል፣ መምህራንም ተወስደዋል። የተገደሉ ሁለት ልጆች በተጨባጭ የምነቃቸዋሉ። ይህ ሞባይል፣ ሽርጥ ልብስ፣ በርበሬ፣ ብር ምናምን እየተዘራ ነው የሚሄደው። በጣም ብዙ ሰዎችን አትርፋል። ፌደራል ፖሊስ ነገራችን ላይ በዚህ አጋጣሚ ማመስገን የሚገባን ፌደራል ፖሊስ ትልቅ ስራ እየሰራ ነው ነው ያሉእዛ አካባቢ ሰው እንዳይጎዳ ማለት ነው እሱ በሌለበት እና በሌሊት ወይም ደግሞ እሱ በማይገኝበት ቦታ ደብቀው በመውሰድ ነው እንጂ ፌደራል ፖሊስ ያው ጥሩ ሰርቷል። የደቡብ ትግራይ ዋና አስተዳዳሪ ሀፍቱ ኪሮስ ግን ወንጀላውን ከእውነት የራቀ ሲሉ አጣጥለውታል። በአንጻሩ ሰብአዊ ጥሰቶች እንዳይፈጸሙ የትግራይ ታጣቂዎች ከሚመለከታቸው የፌደራል አካላት ጋር በመተባበር እየሰሩ መሆናቸውን አስታውቀዋል። የኦፍላ እና የኮረም እንዲሁም በሌሎች አካባቢዎች ሚሊሻዎችና ፖሊሶች አንዳንድ ቦታ ላይ የህዝቡን ሰላምና ለማስከበር ከፌዴራል ኃይል ጋር ሆኖ እየተንቀሳቀሰ እንዳለ ይታወቃል። ከዚህ የተለየ ኃይል የለንም። ይሄንን እያደረግን ያለ ነው የህዝብ የእኛ ስለሆነ ነው። ይሄንን ህዝብ የማፈን የማንገላታት፣ ሌሎችም ስራዎች ልንሰራ የሚያስችለን አንዳችም ነገር የለም። የተለመዱ አይነት ሲሉ የጠሯቸው የጸጥታ ችግሮች እንዳይከሰቱም ከህዝቡ ጋር እንደሚመክሩ አክለዋል። እንደነዚህ አይነት ነገሮች በሌላውም በማንኛውም ሀይል እንዳይከሰቱ የመከላከልና ህዝቡን አሳትፈን የአካባቢውን ጸጥታ፣ የአካባቢውን ልማት እንዲሁ በፕሪቶሪያው ስምምነት ከዛ በኋላም በተደረጉ ስምምነቶች መሰረት ከሚተገበር ድረስ ይሄንን ለማስከበር ነው፣ የህዝቡን ደህንነት ለማስጠበቅ ብለን ከፌዴራል መንግስቱ ጋር እያደረግን ያለውን ቅርበት ይሄንን ይከላከል እንደሆነ እንጂ ወደዚህ የምንገባበት ምክንያት የለም። በዚህ አይነት የሚከሰቱ መደበኛ የሆኑ እንቅስቃሴዎች በሚኖሩበት ሰዓት የተለመዱ አይነት ችግሮች ከሰቱ ይችላል። እነዚህን ችግሮች ህዝቡን በማሳተፍ እና የፌዴራል ሀይሉም አለዛው የእኛም ፖሊስ እና ምልሻ፣ እንዲሁም በተለይም ህዝቡን አደራጅተን የምንሰራው ስራ ስላለ ይሄን ያህል የሚያስቸግረን አይደለም ለማለት ነው። የኮረም ከተማ ጊዜ አስተዳደር ከንቲባ ብርሃኑ ሀይሉ በበኩላቸው ሰዎች ታፍነው መወሰዳቸውንና መደብደባቸውን በቁጥር አስደግፈው አስረድተዋል። በተለይ በዚህ ሳምንት በጣም የከፋና በጣም አሳዛኝ ሁኔታ እየተፈጸመን ያለው በተለይ ኮረም ከተማና ኦፍላ አካባቢ ያለው ህዝባችን እየታፈንን ያለው የተሰቃየ የተገደለ የቆሰለን ያለው ማለት ነው። አጠቃላይ የታፈኑት አራት ናቸው። አሁን የደረሰ ማለት ነው ኮረም ከተማ ላይ ማለት ነው። ለምሳሌ ሰሞኑ ከታፈኑት መጥቀት ይችላሉ። ስማቸው ለምሳሌ ልቀቱ ጓሃን ቄስ ሞላ በየና አንደኛ ሁለተኛ መምህር ጌታሁን በርሄ ሶስተኛ ሙላት ነጋሽ አራተኛ ጦማይ ነጋሽ። እነዚህ ሰዎች ታፍነው የት ቦታ እንዳለው እራሱ አይታወቅም ማለት ነው። የፌደራል መንግስት አቅጣጫ ምንድን ነው የያዘው በግልጽ መታወቅ መቻል አለበት። አሁንም እኛ ማወቅ አልቻልንም። ምንድን ነው የፌደራል መንግስት እያደረገ ያለው ይበንድ እንዳለ የአማራ ብሔራዊ ንቅናቄ አብን በወቅታዊ ጉዳይ ትናንት ሰኞ መግለጫ አውጥቷል። ፓርቲው በመግለጫው ወታደራዊ ዝግጅት ሲያደርግ ነበር ሲል የጠቀሰው የህወሀት ታጣቂ ኃይል በአፋርና አላማጣ ላይ ጥቃት ከፍቷል፣ የራየንና የአላማጣ አካባቢዎችን በወረራ ተቆጣጥሯል ብሏል። ታጣቂዎቹንም በግድያ አስር ሺዎችን በማፈራቀልና በዘረፋ ወንጅሏል። የትግራይ ክልል ጊዜ አስተዳደር ርዕሰ መስተዳደር ጌታቸው ረዳ ደግሞ ታጣቂዎቹ ከአላማጣ ከተማና ከዙሪያው እንዲወጡ መወሰኑን በማህበራዊ ትስስር ገጻቸው ላይ ባለፈው ግንቦት 16 ቀን 2016 ዓ ም ባጋሩት መልእክት ማስታወቃቸው አይዘነጋም። በኢትዮጵያ የአሜሪካን አምባሳደር አርቪንግ ማሲንጋ ባለፈው ግንቦት 7 ቀን 2016 ዓ ም በአዲስ አበባ አሜሪካ ግቢ ባስተላለፉት የፖሊሲ መልእክት የአፍሪካ ሀገራት መቀመጫ ለብዙዎች አፍሪካውያንም የኩራት ምንጭ ሲሉ የጠሯት ኢትዮጵያ መረጋጋቷ፣ መበልጸግና የሰብአዊ መብቶች መከበር ለሌሎች የአፍሪካ ሀገራት ወሳኝ ነው ብለው ነበር የተወሰኑ ክልሎችን ታጣቂዎችንና ፌዴራል መንግስቱን በመንቀስ ለሁለተኛ ሰላም እንዲጥሩ ለሰላምና እርቅ እንዲተጉ መጠየቃቸውም ይታወሳል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ። በደቡብ አፍሪካ የነገ ወሳኝ ምርጫ ዝግጅት በመጠናቀቅ ላይ ይገኛል። ነገ ረቡዕ ደቡብ አፍሪካ ውስጥ ለሚካሄደው ምርጫ የመጨረሻው ዝግጅት እየተጠናቀቀ ነው። ይህ ምርጫ የሚካሄደው የዘር መድሎ አገዛዙ ካከተመ ልክ ከሰላሳ ዓመት በኋላ መሆኑ ነው። የነገው ምርጫ ገዢው የአፍሪካ ብሔራዊ ኮንግረስ ለመጀመሪያ ጊዜ በሀገሪቱ ፓርላማ አብላጫ መቀመጫ የማያገኝበት ሊሆን እንደሚችልም ተመልክቷል። የአሶሽየትድ ፕሬስን ዘገባ ቆንጅታዬ እንደሚከተሉ ታቀርበዋለች። ለረጅም ጊዜ ስልጣን ላይ የቆየው የደቡብ አፍሪካው ገዢ ፓርቲ ኤኤንሲ ያለው የህዝብ ድጋፍ ከ50 ከመቶ ያነሰ መሆኑን በርካታ የመራጭ አስተያየት ግምገማዎች ያሳያሉ። ደቡብ አፍሪካ እንደ አውሮፓውያን የዘመን አቆጣጠር በ1994 ዓ ም ለመጀመሪያ ጊዜ ባካሄደችው ዲሞክራሲያዊ ምርጫ በኔልሰን ማንዴላ መሪነት የመንግስት ስልጣን የያዘው ፓርቲ ለመጀመሪያ ጊዜ አብላጫውን የምክር ቤት መቀመጫ ሊያሸንፍ ይችላል። ሜልቪል በተባለው የጆሃንስበርግ አካባቢ የምርጫ ሰራተኞች ለነገ ረቡ ድምፅ መስጫ የሚሆኑ ጣቢያዎችን እያዘጋጁ ነው። በአቅራቢያው በሚገኘው የጆሃንስበርግ ዩኒቨርሲቲ ፊት ለፊት ደግሞ አብዛኞቹ ኤኤንሲ ስልጣን ከያዘ በኋላ የተወለዱ የሆኑ ወጣቶች በሀገሪቱ ያሉት የኢኮኖሚ ችግሮች እንደሚያበሳጫቸውና ለውጥ ማየት እንደሚፈልጉ ይናገራሉ። በዚህ ምርጫ የወጣቶች ድምፅ ወሳኝ እንደሚሆን ነው የተጠበቀው። ስለምን ከተመዘገቡት ድምፅ ሰጪዎች መካከል አርባ ሁለት ከመቶውን የሚይዙት አርባ ዓመት ያልሞላቸው መራጮች በመሆናቸው ነው። የ21 ዓመቷ ሻሚሶ ቴቦጎ ቦፓፔ የጆሃንስበርግ ዩኒቨርሲቲ ተማሪ ነች። በአጠቃላዩ በሀገሪቱ መሪዎች ላይ እምነት ስለሌለን ለብዙዎቻችን ማንን እንደምንመርጥ መወሰኑ አዳጋች እየሆነብን ነው ስትል አስረድታለች። ወጣቶቹ የፖለቲካ ተሳትፎ የት ጋ እንደሚጀምሩ እንኳን የሚያውቁ አይመስለኝም። ለእኔም ጭምር ከባድ ነገር ነው የሚያስፈራም ነገር ስለሆነ ነው። ወጣቶቹ ማንን እንምረጥ በማለት እያወጡ እያወረዱ መሆኑን አስተውያለሁ። የትኛውን እንደምናምን አናውቅም። ሶስቱ ትላልቆቹ ፓርቲዎች ካልታመኑ ሌላ የትኛውን ፓርቲ እንመን? ሌላው ነገር ደግሞ ትናንሾቹ ፓርቲዎች ላይ እምነታችንን እንዳንጥል ትላልቅ ቦታ ተሰጥቷቸው ሰርተው ስላላየናቸው ቢመረጡ ምን እንደሚሰሩ አናውቅም። ስለዚህ እነሱን እናምናለን ለማለት አንችልም። ሚሼል ካማንጋ ደግሞ በቅርቡ ነው ከዩኒቨርሲቲው የተመረቀችው። እሷና ሌሎችም ከእሷ ጋር የተመረቁ ተማሪዎች ስራ እናገኛለን ወይ የሚለው ጉዳይ እያሳሰባቸው መሆኑን ገልጻ የሌሎችን አያሌ ወጣቶች የለውጥ ጥሪ አስተጋብታለች። እንደኔ ከሆነ ድምፅ መስጠቱ ለውጥ የሚያመጣ ይመስለኛል ምክንያቱም አብዛኞቻችን የዩኒቨርሲቲ ተማሪዎች ከአሁን በፊት በምርጫ ተሳትፈን አናውቅም። ስለዚህ በአሁኑ አንድ ነገር ማየት እንፈልጋለን። ምክንያቱም እኔም ከተፈጠርኩ፣ ወላጆችም ጭምር ማለት እችላለሁ፣ ምንም አይነት ለውጥ አይተን አናውቅም። ነገ ረቡዕ የምርጫ ጣቢያዎች በሀገሬው ሰዓት ከጠዋቱ አንድ ሰዓት ላይ የሚከፈቱ ሲሆን ቀደም ብለው ድምጻቸውን እንዲሰጡ ልዩ ፈቃድ የተሰጣቸው ዜጎች አሉ በመጦሪያ ቤቶቻቸው ያሉ በርካታ አረጋውያን በነገው በዋናው የድምፅ መስጫ ቀን በሚጠበቀው ረጃጅም ሰልፍ እንዳይንገላቱ በማሰብ ባሉበት ድምፅ እንዲሰጡ ተደርጓል። ይህ ልዩ በቅድሚያ ድምፅ የመስጠት ፈቃድ የተሰጠው ወደ ድምፅ መስጫ ጣቢያዎች መጓዝ አስቸጋሪ ለሚሆንባቸው የአካል ጉዳተኞች፣ ነፍሰ ጡሮች እንዲሁም አረጋውያን ለመሳሰሉት መራጮች መሆኑን ዚምባባቤሌኔ በተባለው አካባቢ የማህበራዊ ኑሮ ሰራተኛ የሆኑት ኒቶምቢ ኤቦው ገልጸዋል። አረጋውያኑን በተመለከተ ሊኖር ስለሚችለው ችግርም እንዲህ ሲሉ ነው ያብራሩት። ችግር መኖሩ እንደማይቀር እገምታለሁ። ምክንያቱም መርሳት የሚያስከትለው ዲሜንሺያ በሽታ ተጠቂ የሆኑ አረጋውያን ሴቶችና ወንዶች አሉ። አንዳንዶቹ ምን እንደሚያደርጉ አያውቁም። ስለዚህ እውነቱን ለመናገር እጩዎቹ እነማን እንደሆኑ ሳያውቁ እንዴት ነው ድምፅ የሚሰጡት? ይሄ ችግር ማስከተሉ አይቀርም። ያንዳለ ሆኖ ግን አትምረጡ ልላቸው አልችልም፣ ምክንያቱም መምረጥ መብታቸው ነው። በደቡብ አፍሪካ የምርጫ ስርዓት ዜጎች የሚደግፏቸውን የፖለቲካ ፓርቲዎች ይመርጣሉ። ፓርቲዎቹም ባገኙት ድምፅ መሰረት የፓርላማ መቀመጫ ይይዛሉ። እነዚህ የፓርላማ አባላት ናቸው ፕሬዚደንት የሚመርጡት። ኤኤንሲ ከ50 ከመቶ የሚልቅ ድጋፍ ካላገኘ በስተቀር ፕሬዚደንት ሴሪል ራማፎሳን ለሁለተኛ የአምስት ዓመት የስልጣን ዘመን ለማስመረጥ ከፈለገ ከሌሎች ፓርቲዎች ጋር ጥምረት መፍጠር ይኖርበታል። ነገረቡ በዘጠኙም የደቡብ አፍሪቃ ክፍላተ ሀገር የሚካሄደው ምክር ቤታዊ ምርጫ ውጤት በጥቂት ቀናት ውስጥ ይፋ ይደረጋል ተብሎ ነው የሚጠበቀው። ትራምፕ በሌላ ፓርቲ እጩ ማቅረቢያ ጉባኤ የትኩረት ማዕከል ሊሆኑ ነው። በአሜሪካ በየአራት ዓመቱ በበጋው ወቅት ሁለቱ ዋና የፖለቲካ ፓርቲዎች ለፕሬዝዳንትነት የሚወዳደሩ እጩዎቻቸውን ያቀርባሉ። በዚህ ዓመት ሐምሌ ወር በዊስኮንስን ግዛት ሚልዋኪ ከተማ የሚገኙ ሪፐብሊካኖች የቀድሞውን ፕሬዝዳንት ዶናልድ ትራምፕን እጩ አድርገው የሚያቀርቡ ሲሆን፣ በወሩ ደግሞ ሺካጎ ላይ ዴሞክራቶች አሁን በስልጣን ላይ የሚገኙትን ፕሬዝዳንት ጆ ባይደን እጩ መሆናቸውን ይፋ ያደርጋሉ። ሌላው እምብዛም ትኩረት ያልተሰጠው ግን በመጪው ቅዳሜ ምሽት በሚካሄደው ጉባኤ ፕሬዝዳንታዊ እጩን የሚያቀርበው ሌላኛው ፓርቲ ነው። የአሜሪካ ድምጽ ብሔራዊ ዘጋቢ ስቲቭ ሃርማን ከዋሽንግተን ያደረሰን ዘገባ ስመኝሽ ቆየ እንደሚከተሉት አቅርበዋለች። ወዳልተጋነነው ነገር ግን አዲስ ትኩረት እየሳበ ወዳለው የሊበርታሪያን ፓርቲ ብሔራዊ ጉባኤ እንኳን በደህና መጣችሁ። ሊበርታሪያን ፓርቲ ዘንድሮ በአብዛኞቹ የዩናይትድ ስቴትስ ግዛቶች የሚወዳደር ፕሬዚዳንታዊ እጩ ይፋ ያደርጋል። ከህዝብ የተሰበሰቡ ድምጾች ዲሞክራቱ ጆ ባይደን፣ ሪፐብሊካኑ ዶናልድ ትራምፕ እና ገለልተኛ ተወዳዳሪው ሮበርት ኬኔዲ የተቀራረበ ፍክክር እንደሚያደርጉ በሚያሳዩበት ወቅት የሊበርታሪያን እጩ የሚያገኛቸው አነስተኛ ድምጾች ሁለተኛ የስልጣን ዘመን የሚያገኙት ባይደን ወይስ ትራምፕ ናቸው የሚለውን ሊወስኑ ይችላሉ። ለሊበርታሪያን ፓርቲ ፕሬዝዳንታዊ እጩ ሆነው የሚቀርቡት ተፎካካሪዎች እምብዛም የሚታወቁ አይደሉም። ይልቁንም የቴክሳሱን የሊበርታሪያን ፓርቲ ሊቀመንበር ኮሊን ካውንቲ ጨምሮ ወደ አንድ ሺህ የሚጠጉት ልዑካን ናቸው በዚህ አመቱ ብሔራዊ ምርጫ ማን እንደሚወዳደር የሚወስኑት። ሊበርታሪያን ፓርቲ የተለያዩ እና ሰፊ እይታዎች ያሏቸው አባላቶችን ያቀፈ ፓርቲ ነው። ወደ ቀኝ ያዘመመ አስተሳሰብ ያሏቸው ሰዎች አሉ። ወደ ግራ ያዘመመ አመለካከት ያላቸው ሰዎችም አሉ። ነገር ግን ሁላችንም የምንስማማበት ነገር መንግስት እጅግ በጣም ብዙ ስልጣን ተቆጣጥረዋል። ያንን ስልጣን ወደ ህዝቡ ማውረድ እንፈልጋለን። ለህዝቡ መልሳችሁ ስጡ ነው የምንለው። ከዚህ ቀደም ታይቶ በማያውቅ ሁኔታ ግን አንድ የሌላ ፓርቲ እጩ የሊበርታሪያን ፕሬዝዳንታዊ እጮች ይፋ በሚሆኑበት በራሳቸው መድረክ ላይ ትኩረት ለመሳብ ተዘጋጅተዋል። በመጪው ቅዳሜ ምሽት በሚካሄደው ስነ ስርዓት ላይ ትኩረት የሚስቡት ዶናልድ ትራምፕ ናቸው። በቨርጂኒያ ግዛት የሊበርታሪያን ተወካይ የሆኑት የግንባታ ባለሙያ ጄምስ ሴንት ጆን ትራምፕ ወደማይመለከታቸው የፖለቲካ ክልል የሚገቡት ትኩረት ለመሳብ ብቻ ነው ይላሉ። ለመናገርና ሀሳባቸውን ለማጋራት እድል የሚያገኙበት ነው ለወትሮው የሚናገሩትን መስማት ለማይፈልጉ በርካታ ሰዎች መናገር ይችላሉ። ይህን የሚያደርጉበት ዋና ምክንያታቸውም ያ ነው። ባለፈው ሳምንት በብሔራዊ የጠመንጃ ማህበር ላይ ንግግር ያደረጉት ትራምፕ ከሊበርታሪያን ፓርቲ ድጋፍ ለማግኘት በእውነታው ላይ ትኩረት እንደሚያደርጉ አመልክተዋል። በትልቁ ካየ ነው እኛ ያለን ብዙ ነገር አላቸው። በአጠቃላይ ሲታይ መሰረታዊ የሆነ እውቀት ያላቸው ሰዎች ናቸው። ትንሽ የሚለያዩን የተወሰኑ ነገሮችም አሏቸው። ነገር ግን ከእነርሱ ጋር መቀላቀል አለብን፣ ምክንያቱም ማን የሚወዳደር ማን በየዓመቱ ሶስት ከመቶ ያገኛሉ። ያንን ሶስት ከመቶ ደግሞ ማግኘት አለብን። ጆ ባይደን የማሸነፍ ዕድል እንዲኖራቸው ማድረግ አንችልም። በቨርሞንት ግዛት ተወካይ የሆኑት አን ለፐልቴ ግን ትራምፕ ከሶስት በመቶ ከቁራጭ በላይ ማግኘት አይችሉም ሲሉ ግምታቸውን ያስቀምጣሉ። የሊበርተሪያኖችን ድምፅ ያገኛሉ ብዬ ገምታለሁ። በጭራሽ። አንዳንዶች ሊበርተሪያኖች እሳቸውን ሊመርጡ ይችላሉ ወይ? በእርግጥ አዎ። እኔ ከእነሱ አንዷ ነኝ ወይ? አይደለሁም። ሊበርታሪያን ፓርቲ ፕሬዚዳንት ጆ ባይደንም በጉባኤያቸው ላይ ንግግር እንዲያደርጉ ጋብዘዋቸው ነበር። እሳቸው ግን ግብዣውን አልተቀበሉትም። በስቲቭ ሄርማን ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ባይደንና ትራምፕ የጥቁር አሜሪካውያንን ድምፅ ለማግኘት እየጣሩ ነው። በአሜሪካ ፕሬዚዳንታዊ ምርጫ እጩ የሆኑት ጆ ባይደንና ዶናልድ ትራምፕ የጥቁር አሜሪካውያን ድምፅ ሰጪዎችን ድጋፍ ለማግኘት ዘመቻ በማድረግ ላይ ይገኛሉ። የአሜሪካ ድምፅ ስካት ስተርንስ የፕሬዚዳንታዊ ምርጫ ዘመቻዎቹ የአፍሪካ አሜሪካውያንን ትኩረት ለማግኘት በማድረግ ላይ ያሉትን ጥረት ቃኝቷል። እንግዶ ሌ እንደሚከተሉ ያቀርበዋል። ዶናልድ ትራምፕ በኒውዮርክ ባደረጉት የምርጫ ዘመቻ ንግግር እርሳቸው የሚመረጡ ከሆነ ሁሉም አሜሪካውያን ተጠቃሚ እንደሚሆኑ ተናግረዋል። ጥቁር ሆንክ ነጭ፣ ወይም ቡናማ ወይም ማንኛውም ቀለም ይኑርህ፣ ጉዳዩ ያ አይደለም። ሁላችንም አሜሪካውያን ነን፣ እንደ አሜሪካዊ በአንድነት እንቆማለን። ጆ ባይደን በበኩላቸው በሚቺጋን ለሲቪል መብት መሪዎች ባደረጉት ንግግር በአስተዳደራቸው ውስጥ ሁሉም አሜሪካውያን እንደተወከሉ ተናግረዋል። በአስተዳደራችን ውስጥ በታሪክ ከየትኛውም አስተዳደር የበለጠ ብዛት ያላቸው አፍሪካ አሜሪካውያን ሴቶችና የህዳጣን ማህበረሰብ አባላት ይገኛሉ። ለዚያም ነው ስራችን እጅግ ውጤታማ የሆነው። የመጪውን ምርጫ የመወሰን እድል ባላቸውና ወደ የትኛውን ፓርቲ ሊያዘሙ በሚችሉ ግዛቶች ውስጥ የሚገኙ ጥቁር አሜሪካውያንን ድጋፍ ለማግኘት ባይደንና ትራምፕ በመጣር ላይ ናቸው። ፒው የተሰኘው የጥናት ተቋም እንደሚለው በመጪው ምርጫ የጥቁር አሜሪካውያን ትኩረት ትምህርትን ማሻሻል እና ኢኮኖሚውን ማጠናከር ናቸው። ትራምፕ ሁለቱንም ችግሮች መፍታት እንደሚችሉ ተናግረዋል። ትምህርት ቤቶቻችን ተመልሰው ስኬታማ እንዲሆኑ እናደርጋለን። በአገራችን ታላቋ ከተማ ባለው እያንዳንዱ መንደር ብልጽግና እንዲፈጠር እናደርጋለን። የባይደን የምርጫ ዘመቻ ቡድን በበኩሉ ትራምፕ ለጥቁሮች ጥላቻ እንዳላቸው ያሳያል ያለውን ማስታወቂያ በኒውዮርክ በማስነገር ላይ ነው። ማስታወቂያው ትራምፕ ጥቁሮችን አለማክበራቸው አዲስ እንዳልሆነ ለጥቁር ቤተሰቦች አፓርትመንታቸውን ለማከራየት እንዳልፈቀዱ እንዲሁም ወንጀለኛ ያልሆኑ ጥቁርና ሌሎች ወጣት ልጆች በሞት እንዲቀጡ ጥሪ አድርገዋል ሲል ይከሳል። ትራምፕ ቂመኛ እንደሆኑና የሚመረጡ ከሆነ የዳጣን ማህበረሰብ አባላትን እንደሚጎዳ ባይደን ይናገራሉ። ትረምፕ አሜሪካንን ለመምራት አይደለም እየተወዳደሩ ያሉት፣ እየተወዳደሩ ያሉት ለበቀል ነው። ለበቀል ነው፣ ሀገርን መምራት እንደዚህ አይደለም። በበቀል የወደፊት እቅድን ማሳካት አይቻልም። በበቀል የተሻለ ህይወትን መገንባት አይቻልም። ለዚያም ነው እኔ አሜሪካንን ለመምራት የመወዳደረው። የፍልሰተኞች ጉዳይ የትረምፕ ዘመቻን ዋና ስፍራ የያዘ ነው። በደቡብ ብሮንክስ ክፍለ ከተማ ባደረጉት ዘመቻ በዚያ ለሚኖሩ እዳጣን ድምፅ ሰጪዎች ይህን ብለዋል አፍሪካ አሜሪካውያን እየተገደሉ ነው። ሂስፓኒክ አሜሪካውያንም እየተገደሉ ነው። እነዚህ በሚሊየን የሚቆጠሩና ወደ አገራችን የሚገቡ ሰዎች ዋና የሚፈጥሩት ችግር በጥቁሮችና በሂስፓኒክ የህብረተሰብ ክፍሎች ላይ ነው። እነዚህ የህብረተሰብ ክፍሎች ሥራቸውን፣ መኖሪያቸውን፣ ሁሉም ነገር እያጡ ነው። ባይደን በበኩላቸው ለጥቁር ድምፅ ሰጪዎች ባደረጉት ንግግር ትራምፕን በድጋሚ ለማሸነፍ የእነርሱ ድምፅ እንደሚያስፈልጋቸው ተናግረዋል። ዶናልድ ትራምፕ ከዚህ በፊት ለመሸነፋቸው ምክንያቱ እናንተ ናችሁ፣ አሁንም በዚህ ምርጫ እንዲሸነፍ ምክንያት የምትሆኑት እናንተ ናችሁ። ከአራት ዓመታት በፊት በተደረገው ምርጫ ዘጠና ሁለት በመቶ ጥቁር አሜሪካውያን ድምፅ ሰጪዎች ከትራምፕ ይልቅ ባይደንን መርጠዋል። የፒው ጥናት ተቋም እንዳመለከተው እስካለፈው ወር ድረስ ቁጥሩ ወደ 77 በመቶ ዝቅ ብሏል። ለትረምፕ የወገኑት ደግሞ 18 በመቶ የሚሆኑት ጥቁሮች እንደሆኑ ጥናቱ አመልክተዋል። ስካት ስተርንስ ለላከው ዘገባ እንግዲ ወልደነኝ ዋሽንግተን ዲሲ። ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት መሰናዷችን ይቀጥላል። አብራችሁን ስለሆናችሁ እናመሰግናለን። ለምሽቱ የመጀመሪያው ምዕራፍ የያዝናቸው ዘገባዎች ተጠናቀው የሁለተኛው ምዕራፍን ጀምረናል። የመጀመሪያው ዘገባችን ንግድና ምጣኔ ሀብት ነው። በአማራ ክልል በ2016 በጀት አመት ዝቅተኛ የግብር ገቢ መሰብሰቡ ተገለጸ። በአማራ ክልል በቀጠለው ግጭት ምክንያት በአስር ወራት ጊዜ ውስጥ የተሰበሰበው የግብር ገቢ በበጀት አመቱ ከታቀደው ከግማሽ በታችን እንደሆነ ነው ክልል ክልላዊ መንግስቱ ያስታወቀው በበጀት ዓመቱ ከ71 ቢሊዮን ብር በላይ ለመሰብሰብ ቢታቀድም ለመሰብሰብ የተቻለው ግን 33 ቢሊዮን ብር ብቻ እንደሆነ የክልሉ ገቢዎች ቢሮ ምክትል ኃላፊ አቶ ፍቅረ ማርያም ደጀኔ ትላንት ሰኞ ለአሜሪካ ድምጽ ተናግሯል። እቅዱ እጅግ የተለጠጠ ነበር ያሉት ምክትል ቢሮ ኃላፊው በተለይም በክልሉ ምዕራባዊ ዞኖች ያለው የጸጥታ ችግር ለግብር አሰባሰቡ እንቅፋት መሆኑን ተናግረዋል። በክልሉ ያለው አንጻራዊ ሰላም መቀጠሉን የገለጹት እንዲሁ ኃላፊው ነዋሪው እና ነጋዴው ግብሩን እንዲከፍልም ጥሪ አቅርበዋል። አስቴር ምስጋናው ዘገባ አላት። በአማራ ክልል በበጀት ዓመቱ ሊሰበሰብ ከታቀደው 71.65 ቢሊዮን ብር ገቢ ውስጥ ለመሰብሰብ የተቻለው ከግማሽ ቢሊዮን ብር በታች እንደሆነ የክልሉ ገቢዎች ቢሮ ምክትል ኃላፊ አቶ ፍቅረ ማርያም ደጀኔ ለአሜሪካ ድምጽ ተናግረዋል። ምክትል ቢሮ ኃላፊው ለእቅዱ አለመሳካት የክልሉን ነባራዊ ሁኔታ ያላማከለ እቅድ መታቀዱንና የጸጥታውን ችግር በምክንያትነት ጠቅሰዋል። ክልሉ የያዘው እቅድ በጣም የተለጠጠ እጅግ ሰፊ እቅድ ነው። በተለይም በሰሜኑ ጦርነት ተከስቶ በነበረው ግጭት በዋናነት የመንሶ ግንባታ ተግባራቶች ይኖራሉ ብለን በማሰብ ይህ የመንሶ ግንባታ ስራዎች ሲደረጉ በመጀመሪያው ከዛ ተቀጥረው ከሚሰሩ ሰዎች የሚሰበሰብ የስራ ግብር ይኖራል። በአካባቢው በእያንዳንዱ ቦታ ላይ ግብይቶች በከፍተኛ ሁኔታ ይጨምራሉ። እሱን ተሰከትሎ የሚሰበሰቡ የገቢ መጠን ያድጋል የሚል አንድ ይዘን ነበረ። በሁለትኝነት በሁለት ሺ አስራ አምስት በጀት አመት መጨረሻ ላይ በጣም ያደገ ብለን በሚታሰብ ደረጃ የቁርጥ ግብር ጥናት ማሻሻያ ያደርገን ነበሩ በስራ የገባ ነው። እሱም በተሟላ መልኩ እንዳይፈጸም ያው እንግዲህ እንደ ክልል ተፈጽሞ የነበረው የሰላም ችግር በዛ ልክ እንዳይሄድ አድርጎታል። ነገር ግን ታየ ነው ከሰላሳ ሶስት ቢሊዮን ብር በላይ በመደበኛና በከተማ አገልግሎት በድምር የተሰበሰበበት ሁኔታ አለ። ይህም ከአመቱ ወደ አርባ ስድስት ፐርሰንት ነው። በቁጥር ረገድ ታየ ነው ጠናማ ሊባል የሚችል አይደለም አነስተኛ ነው። ለደህንነታቸው በመስጋት ስማቸውን በሚስጥር እንድንይዝ የጠየቁን አንድ የባህር ዳር ከተማ ነዋሪ በወቅታዊ የጸጥታ ችግር ምክንያት ስራ ባይኖርም ግብር መክፈል የዜግነት ግዴታ በመሆኑ መክፈላቸውን ተናግረዋል። ሸቀጣ ሸቀጥ ነው ተማሩት ዘምድሮ ግብር አከፋፈል ያው በመጀመሪያ ወንቀን ያለ ነበረ ይግባይ ምናምን ስንታይክ የተወሰነ ግማሹን ተቀነሰልና ግማሹ ደግሞ ግማሹን ከፍለን ንቃሪ ቆይታ እንድንከፍል ተደርጎልናል የራራሴ ግብር ሲከፍለሁን ግዴታ እንደተወጠነ ሚሰማ በበጀት ዓመቱ በአማራ ክልል ተስፋፍቶ የቀጠለው የጸጥታ ችግር ግብር ከፋዩ ማህበረሰብ ሙሉ በሙሉ ዜግነታዊ ግዴታውን እንዳይወጣ ችግር መፍጠሩን የገቢዎች ቢሮ ምክትል ኃላፊ አስረድተዋል። አጠቃላይ መጠጠና ወደ ሶስት መቶ ሀምሳ ሰባት ሺህ የሚሆን ግብር ከፋይ አጥምተናል። ወደ መቶ ሀያ ስምንት ሺህ የሚሆን ግብር ከፋይ ቅሬታ አቅርቧል። ሀምሳ ስድስት ሺህ ለሚጠኑ ግብር ከፋዮች ቅሬታው አግባብነት አለ ተብሎ የተቀነሰበት ሁኔታ አለ። ይህም ስንም ወደ ሁለት መቶ ስልሳ ሺ ግብር ከፋይ ግብሩን አጠቃሉ ከፍሏል። ነገር ግን ወደ መቶ ሺ የሚጠጋት ከአሁን ያልከፈለናለ ማለት ነው። አለመክፈላቸው ምክንያት የሆኑት ውሳኔ ያልደረሳቸውም፣ ውሳኔ ያልደረሰበት ደግሞ መሰረታዊ ምክንያቶቹ ያው ስለሚታወቁ ክልል ላይ የነበሩ ተቋማት ዝግ ነበሩ። በደህንነት ስጋት ስማቸውን በይፋ እንዳንጠቅስ የጠየቁ በሰሜን ጎጃም ዞን የአዴት ከተማ ነዋሪ አርሶ አደር እና ስማቸውን በተመሳሳይ ምክንያት እንዳንጠቅስ የጠየቁን ሌላ አስተያየት ሰጪ የመሬት ግብር መክፈላቸው ትክክል እንደሆነ ቢያምኑም ከጤና ከመድህን ጋር በግዳጅ መክፈላቸው ግን እንዳላሳመናቸው ተናግረዋል። በግዴታ የጤና መድን ትከፍላላችሁ፣ ግብር ትከፍላላችሁ በሚል ማዳበሪያ ሊወስድ ሲሄድ ሰው ያንን እየከፈለ ተመቷል። ግብር ግዴታ ነው፣ የጤና መድን ግን አንፈልግ በግዴታ ማለት ነው። በኢትዮጵያ የኢኮኖሚ ባለሙያዎች ማህበር የፓርትነርሽፕ እና የኮሚኒኬሽን ዳይሬክተር እንዲሁም ተመራማሪ ዶክተር አቡሌ መሀሪ ክልሉ ያቀደውን ያህል የግብር ገቢ ካልሰበሰበ ከሌሎች ክልሎች በተለየ መልኩ ችግር ይገጥመዋል ብለዋል። ግብር አለመሰበሰቡ ምንም የተፈታ ነው። ጦርነት ካለ ሰላም ከሌለ ግብር ሰብሳቢ አካልም ግብር ከፋዩን ሰጥቶ መክፈል አይችልም። ግብር ሰብሳቢውም በአግባቡ ግብሩን ለመሰበሰብ ችግር ይደርስበታል። ስለዚህ ችግሩ ካለ ግብር አልተሰበሰበም። በዛ ላይ ደግሞ በግጭቱ ምክንያት የሚመጣ ተጨማሪ የበጀት ጫና ወይም የወጪ ጫና ስለሚኖር ምናልባት ከሌሎች ክልሎች ኮንፍሊክት ከሌለባቸው ወይ ግጭት ከሌለባቸው ክልሎች በባሰ ሁኔታ የክልሉን መንግስት ችግር ውስጥ ይከተዋል፣ ያለ ነው። በአሁኑ ወቅት በአማራ ክልል አንጻራዊ ሰላም መኖሩን የገለጹት የገቢዎች ምክትል ቢሮ ኃላፊ አቶ ፍቅረ ማርያም ደጀኔ የንግዱ ማህበረሰብ ባለው የበጀት ዓመቱ ቀሪ ጊዜያት ግብሩን እንዲከፍል ጥሪ አቅርበዋል። ለአሜሪካ ድምጽ አስቴር ምስጋ ነው። ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የምሽቱን ዘገባዎች ነው በመከታተል ላይ የምትገኙት። ያዳመጣችሁት ሳምንታዊውን የንግድና ምጣኔ ሀብት ዘገባችንን ነበር። አስከትለን ደግሞ የምናልፈው ወደ ትምህርት ነክ ዘገባዎች ነው። ከዛ በፊት ስርጭቶቻችንን እንዴት እንደምታገኛቸው እናስተዋውቃችሁ። የአሜሪካ ድምጽ ዝግጅቶችና ስርጭቶች በቪ አምሃሪክ የፌስቡክ ገጽ ላይና እንዲሁም ደግሞ ድረገጽ ላይ ይገኛሉ። ጋቢና ቪን ጨምሮ የተለያዩ መሰናዶቻችን በድረገጽ ላይ ገብታችሁ ልታገኟቸው ትችላላችሁ። አስተያየት ወይም ጥያቄ ቢኖራችሁ ደግሞ የቪ አምሃሪክ የፌስቡክ ገጽ ላይ በመግባት እዛ ላይ ስልክ ቁጥራችሁንም በመተው አስተያየቶቻችሁንም በመተው ልታደርሱን ትችላላችሁ። እኛ ተከታትለን የምንደርስበት ወይም ደግሞ የምናገኛችሁና ዘገባዎቻችንን የምናደርሳችሁ ይሆናል። ከኛ ጋር ስለሆናችሁ እናመሰግናለን። አሁን እንግዲህ አስቀድሜ እንዳስተዋወቅኩት ወደ ትምህርት ነክስ ዘገባዎች ነው የምናልፈው። በ16 አመት አዳጊ ወጣት ከ3 አመት በፊት የተመሰረተው የኢትዮጵያ ተፈጥሮ አፍቃሪያን የተሰኘ እንቅስቃሴ በአካባቢ ጥበቃና በአየር ንብረት ለውጥ ጉዳይ ላይ በ12 ትምህርት ቤቶች ለሚማሩ ተማሪዎች ግንዛቤ አስጨብጧል። አሁን ደግሞ ከዋን ፕላኔት ኢንተርናሽናል ትምህርት ቤት ጋራ የመግባቢያ ሰነድ በመፈራረም ቀጣዩን ትውልድ በአካባቢ ጥበቃ ትምህርት በአረንጓዴ ልማትና ና በአየር ንብረት ለውጥ ላይ በማስተማር ተጽዕኖ ለመፍጠር የሚያስችል እንቅስቃሴን ፈጥሯል። አዳጊዋ ልዕልና ኃይሉ የዋን ፕላኔት መስራችና ዋና ስራ አስኪያጅ አቶ ዘላለም አማረ ተማሪዎች ከልጅነታቸው አንስቶ የአየር ንብረት ለውጥን ያገናዘበ አኗኗር እንዲያዳብሩ ለማገዝ ያለውን ጠቀሜታ በተመለከተ ሀሳባቸውን አካፍለዋል። ስመኝሽ የቆየ ዘገባ አላት። የ16 ዓመቷ ታዳጊ ልዕልና ኃይሉ ስለ ተፈጥሮና የአካባቢ እንክብካቤ ለማወቅ ፍላጎት ያደረባት ገና በሕፃንነቷ እንደሆነ ትናገራለች። እኔ ከድሮ ጀምሮ በአካባቢ ያለው ኔቸር ወይም እንስሳት በጣም እወዳለሁ እና ትምህርት ቤትም የመማር ኦፖርቹኒቲ ነበረኝ ስለ አካባቢ ንብረት ለወጥ ስለተለያዩ እሾዎች በዚህ ዙሪያ። ልዕልና ይህ የምትወደው ተፈጥሮ በቆሻሻ ሲበከል፣ ዛፎችና አረንጓዴ ቦታዎች ከአካባቢዋ ሲጠፉና ሰዎች ኃላፊነታቸውን ሳይወጡ ሲቀሩ ከለጋ ዕድሜዋ ጀምሮ ይከፋት እንደነበርም ታስታውሳለች። ከቤቴ ስወጣ የማየው ነገር ሁሌም ያስጨንቀኝ ነበረ። ሰው ፕላስቲክ መሬት ላይ ሲጥል፣ አካባቢያችን ንጹህ ሳይሆን ሲቀር እና ለአካባቢው የማይጨነቅ ሰው ሲኖር በደንብ እንዴ፣ ለምንድነው ሰው እንደዚህ የማይጨነቀው ብዬ ሁሌ ማስብ ነበረ። እናም ከመኪና ሲጥል እናድል ነበረ እንደዚህ አይነት ነገር ሲፈጠር። ልዕልና ሰባተኛ ክፍል ስትደርስ ለተፈጥሮ ያላትን ልዩ ፍቅር የተረዳችው እናቷ በአካባቢ ጥበቃ ዙሪያ ከሚሰራ ግሪን ኢትዮጵያ የተሰኘ ድህረ ገጽ ጋር አስተዋወቀቻት። ልዕልናም በ13 ዓመቷ እኔም በእድሜ ያሉትን ልጆች ስለ ተፈጥሮ አጠባበቅና እንክብካቤ የማውቀውን ማስተማርና ግንዛቤ ማስጨበጥ እችላለሁ በማለት በወላጆቿ ድጋፍ የኢትዮጵያ የተፈጥሮ አፍቃሪያን የተሰኘ እንቅስቃሴ ጀመረች። እኔና ጓደኞች ነበር መጀመሪያ ላይ እና ምን መስራት እንችላለን የሚለውን እንወያይ ነበረ። ከዛ በደንብ ኦርጋናይዝድ መሆን ሲጀምር ትምህርት ቤትን ፍቃድ አግኝተን ከስፖርት ቲቸር ጋር ሆነን አፍተር ስኩል አክቲቪቲ በሳምንት አንዴ እናደርግ ነበረ እንደ ማለት ነው። አ እንደ ክለብ እና ይሄ አፍተር ስኩል አክቲቪቲ ላይ ራን ላይክ ፎርቲ ፋይቭ ሜምበርስ ናርባ እና ተማሪዎቹ ሞር ኢንትረስትድ ሆነው እዛው ትምህርት ቤት ውስጥ ያሉትን እጽዋትን ለማጥናት ምን እንደሆነ ለማየት አብረን እንውል ነበረ። ትምህርት ቤት ከሶስት ዓመት በፊት በምትማርበት ጣሊያን ትምህርት ቤት የጀመረችው እንቅስቃሴ አድጎ እስካሁን በ12 ትምህርት ቤቶች ለሚማሩ በርካታ ተማሪዎች የግንዛቤ ማስጨበጫ ትምህርቶችን ሰጥቷል። ከአንድ ወር በፊት ደግሞ ዋን ፕላኔት ኢንተርናሽናል ከተሰኘ ትምህርት ቤት ጋር በጋራ ለመስራት የመጀመሪያውን የመግባቢያ ሰነድ ተፈራርሟል። አንድ ዓመት በፊት ነበረ ከዋን ፕላኔት ምስል ዘላለም ጋር የተዋወቅ ነው። ከዛ አሁን በቅርብ ሜሞራንድም ኦፍ አንደርስታንዲንግ ተፈራረምን። ሁለታችንም አብረን የምንሰራቸው የተለያዩ አይነት ፕሮጀክቶች ለምሳሌ ከመዋለ ህጻናት አንስቶ እስከ አስራ ሁለተኛ ክፍል ድረስ በማደግ ላለፉት አስራ ስምንት ዓመታት በትምህርትና በማህበረሰብ ግልጋሎት ዙሪያ በርካታ ስራዎችን የሚሰራው ዋን ፕላኔት ከወረቀት ትምህርት በዘለለ ተማሪዎች ተግባር ተኮር ትምህርቶች ላይ እንዲያተኩሩ ያደርጋል። በተለይ ደግሞ ተማሪዎች ስለ አካባቢ ጥበቃና የአየር ንብረት ለውጥ እውቀት እንዲኖራቸውና እውቀታቸውን በተግባር እንዲያውሉ እድሉን እንደሚያመቻች የትምህርት ቤቱ መስራችና ስራ አስኪያጅ አቶ ዘላለም አማረ ይገልጻሉ። ለምሳሌ ከአምስት ዓመት በፊት የትምህርት ቤቱ ተማሪዎች ፕሮጀክት ቀርጸው ከግማሽ ሚሊዮን ብር በላይ በማሰባሰብ በሰበታ ማህበረሰብ ውስጥ በሚገኝ አንድ የገጠር ከተማ ውስጥ የጉድጓድ ውሃ ማስቆፈራቸውን የሚናገሩት አቶ ዘላለም አሁን ደግሞ ከትምህርት ቤቱ ጎን በሚገኝ በሻሌ የመጀመሪያ ደረጃ የመንግስት ትምህርት ቤት ውስጥ በአካባቢ ጥበቃ ዙሪያ ተግባራዊ ስራዎችን እየሰሩ መሆኑን ያስረዳሉ። በዚህ በኩል ስቲ ኢንተርናሽናል ትምህርት ቤት እኛ ያለው የትምህርት ጥራትና በዛ በኩል ደግሞ እንግዲህ የአንድ ግርግዳ ነው የሚለየን ከዛ ትምህርት ቤት ጋር። ስለዚህ ለትምህርት ቤቱም ለተማሪዎቹም ጥሩ ፕሮጀክት ነው። ከዚህ ጋር በተገናኘ ደግሞ አካባቢ ያንን ትምህርት ቤት ደግሞ ቅጥር ግቢውን በግሪን ደግሞ ሞዴል ለማድረግ አርአያ ለማድረግ ደግሞ ምን ማድረግ እንችላለን። ምክንያቱም አብሮ የተያያዘ ስለሆነ ማለት ነው ስለዚህ ከሆሪዞንታል ጋርደን የምንለው መሰለ አካባቢ ላይ የተለያዩ ፍሩት ለምሳሌ ደግሞ ፍራፍሬዎች ሊያበቁል የሚችሉ ዛፎችን በመትከል እጽዋቶችን በመትከል የሚበሉም ሌሎች ምግቦችን በመትከል ተማሪዎች ወረዲ ፕሮጀክቱ ተጀምረዋል። ልዕልናም ከዋን ፕላኔት ጋር ለመስራት ጉጉቷ እንዲጨምር ያደረገው ይህ በተግባር ያየችው ለውጥ ነው። ጋቨርንመንት ትምህርት ቤት እየሄዱ አብረው ማጽዳት አብረው የእነሱን ኢንቫይሮንመንት ሞር ክሊን እና ደስ የሚል ኢንቫይረንመንት እንዲሆን ሲያደርጉ ተማሪዎቹም ትምህርት ቤት መምጣት ከዛም ደግሞ የራሳቸውን የትምህርት ቤት አካባቢ ለመንከባከብ ሞር ኢንስፓየርድ እና ይጓጓሉ። ዋን ፕላኔት ከአንድ ወር በፊት ከልዕልና ጋር በገባው ስምምነት መሰረት በበሻሌ የጀመረውን የአካባቢ ጥበቃ ስራ ወደ ሌሎች ትምህርት ቤቶች የማስፋት በኢትዮጵያ የተፈጥሮና የአካባቢ ጥበቃ ስራዎችን የመደገፍና የማስተዋወቅ እቅድ እንዳለው አቶ ዘላለም ይገልጻሉ። አንደኛው ስርዓተ ትምህርቱ ላይ ለውጥ ማምጣት እንድንችል ኢንፎርማል የሆኑ መንገዶች አሉ። ስለዚህ ለምሳሌ ክለቦች፣ ተማሪዎች በራሳቸው ተነሳሽነት። ምክንያቱ በራስ ተነሳሽነት ያደረገ ሰው ሁሉ ጊዜ ውጤታማ ይሆናል። ስለዚህ እነሱ ላይ ብንሰራ የሚል ጎል አለን። ትምህርታችንም ጥረቶች እናፈቃለን። ከዛ ባሻገር ይቺን ልጅ እንግዲህ ወደኛ ስራ ስትመጣና ስትተዋወቀን አላማዋንም ስታሳውቀን

አቅሙን እንዲያጎለብት በትምህርት ቤቶች ውስጥ የሚሰሩ ስራዎች ተጽዕኖ እንዳላቸው ያምናሉ። ምሳሌ ከመጠቀም አኳያ ካየ ነው ዲጂታል ማድረግ ወደ ዲጂታል መሄድ፣ ምሳሌ የሚቆረጡ ዛፎችን ቁጥር መቀን ሊቀነስል ይችላል። ለምሳሌ እንደ አንድ ኤግዛምፕል፣ ለምሳሌ በአስተዳደር ብታየ ኢንክሉዲንግ ጥቂት ነው ተማሪዎቹ ጋር መፍትሄ ያላመጣ ነው እንጂ በትምህርት ቤት ነው አኳያ ስታየ፣ ምሳሌ የፕላስቲክ ቦትሎችን ለምሳሌ ጠርሙሶችን መጠቆም ማጥቆም ለምሳሌ እነኝህን ጥረቶች አድርገን ተስፋ ያየንባቸው ናቸው። ይህ እንግዲህ በጉልበት ወይ ደግሞ በጫና በህጎች የምታደርገው አይደለም። ወደፊት ኦብቪየስሊ እንግዲህ ሀገሪቷ ህግና ፖሊሲ በዚህ እየጠነከረ ሲመጣ አብዛኛዎቹ ነገሮች ይፈታሉ የሚል ተስፋ አለ። ግን አትሊስት ያና አዌርነስ ከመፍጠር አኳያ ግን እያንዳንድ ወላጅ ለምሳሌ ሁል ጊዜ አሁን ቦትል ከጎኔ አለ ምጠጣበት ነው። አሁን የዛሬ ግን ስድስት ወርና ዓመት ብትጠይቅኝ ግን በቀን አንድ ሁለት ሪሳይክል ቦትሎች ስጄ መጠጣትና በቃ ስራሽ ውስጥ የማስቀመጥ ቴንደንሲ ነበር። ተንዋንስ ግን በተቋም ደረጃ ግን ዳራያ መሆን አለበት ሲባል ኔ መለወጥ ጀምሯል ያስባለሁ። የአየር ንብረት ለውጥ የትልቅ ሰው ብቻ ሳይሆን በሁሉም የእድሜ ክልል የሚገኙ ሰዎች ችግር ነው የምትለው ልዕልናም ተማሪዎች ከልጅነታቸው ጀምሮ ስለ ተፈጥሮና አካባቢ ጥበቃ መማራቸው እያደጉ ሲመጡ ትኩረት እንዲሰጡና የበኩላቸውን እንዲወጡ ያግዛል ትላለች። ተነካቢዎች ነን እንባላለን እና ከአሁኑ ማወቃችን እንዴት አካባቢያችን መንከባከብ እንዳለብን ቀርበን አካባቢያችን ምን እንደሚያስፈልገው ማወቃችን ለፊውቸራችን ወይም ለነገር የምናየው ነገር እንዴት አድርገን ሶሉሽን እንሆናለን፣ እንዴት ምን አይነት መፍትሄ ነው ማምጣት አለብን የሚለውን ነገር በደንብ መገንዘብ እንችላለን። ከዛም ደግሞ ከሱ ሌላ እኛ እንደ ተማሪዎች ወይም ኔቸር ዳብዞ ኢትዮጵያ የሚያምነው ይሄ ትልቅ ሹ የአዶልትስ ወይም ፕሮፌሽናልስ ነው ብለን አናምንም። የሁላችንም ነው፣ የእኛም ተማሪ ነው። ለምን እኛንም ነው የሚጎዳው፣ አዶልትስንም ነው የሚጎዳው፣ ጓደኛዬንም ነው የሚጎዳው። ማንንም ለይቶ የሚጎዳ አይደለም እና እሱንም በማመን ነው በዚህ እድሜያችን ራሱ እየሰራ ያለ ነው። ልዕልና ከዋን ፕላኔት ትምህርት ቤት ጋር ለሚቀጥሉት ሁለት ዓመታት የምትሰራው ስራ አድጎ ወደ ሌሎች ትምህርት ቤቶችም እንደሚስፋፋና የጀመረችው እንቅስቃሴ ብዙ ሺህ ተማሪዎች ጋር እንደሚደርስ እምነት አላት። አቶ ዘላለም እንደሚሉትም ዋን ፕላኔት ከራሱ ትምህርት ቤት አልፎ በበሻሌ ትምህርት ቤት ውስጥ እያየ ያለው ለውጥ አድጎ የአካባቢ ጥበቃ ትምህርት በኢትዮጵያ የትምህርት ስርዓት ውስጥ እንዲካተት የሚያስችል የፖሊሲ ተጽዕኖ የመፍጠር ዓላማ አለው በአሜሪካ ድምፅ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ አድማጭ ተመልካቾቻችን ለምሽቱ የያዝናቸው ዘገባዎች እዚህ ላይ ተጠናቀዋል በነገ ምሽት በሌሎች ጥንቅሮች እንጠብቃቸዋለን ሰላም ጤና ስጥልን ደህና ደሩ